የመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ የመጀመሪያ የተፎካካሪዎች የግንባር ክርክር በትናንትናው ምሽት ተካሂዷል። ክርክሩ ትኩረት ባደረገባቸው ርዕሰ ጉዳዮች የትኛው እጩ ምን አይነት አማራጭ ይዞ ቀረበ? ይህን መሰሉ የምርጫ ክርክር ምን አይነት ተጨባጭ ጠቀሜታ ይኖረዋል የሚሉትን ጨምሮ ይዘቱንና መሰረቶቹን ፕሮፌሰር አለማየሁ ገብረ ማርያም ይተነትሉናል። ፕሮፌሰር አለማየሁ በሳን በርናርዲኖ የካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ባለሙያ ናቸው። አሉላ ከበደ ነው ያነጋገራቸው። ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ አቶ አሉላ ለሚቀጥሉት አራት ዓመታት ዩናይት ስቴትስን ለመምራት ለድጋሚ ምርጫ የሚወዳደሩት የዴሞክራቲክ ፓርቲ ውጩ ፕሬዚዳንት ባራክ ኦባማና ተፎካካሪያቸው የሪፐብሊካን እጩ ሚት ሮምኒ ከምርጫው በፊት ከሚያካሄዷቸው ሶስት ክርክሮች በትላንትናው ምሽት የመጀመሪያውን ክርክር አካሂደዋል። አያሌ ሚሊዮን አሜሪካውያን በቴሌቪዥን የተከታተሉት የትላንቱ ክርክር ተወዳዳሪዎቹ በመከራከሪያነት ያቀረቧቸውን ነጥቦች ከማየታችን በፊት ለአድማጮች ጠቀሜታ ሲባል በተፎካካሪዎች መካከል ስለሚካሄደው ክርክር የዲሞክራሲ ባህል አንድ ሁለት ነጥቦች ቢያስጨብጡን፣ ፕሬዚዳንታዊ የመንግስት አስተዳደር ባለባቸው ሀገሮች የሚካሄደው የቀጥታ ክርክር ምን አይነት ጠቀሜታ ወይም ፋይዳ አለው? ይሄ ክርክር በሁለት አይነት ነው ልናየው የምንችለው። በታሪክ ከተመለከት ነው በአውሮፓውያን አቆጣጠር ወደ ሺ ስምንት መቶ ሀምሳ ስምንትም በአብርሃም ሊንከንና ደግለስ በተባሉትም ድቤት ነበረ። የእነሱ ድቤት ከአሁኑ ለየት ያለ ነው። ምክንያቱም አሁን ክርክሩ በቴሌቪዥን ነው። ስለዚህ የሚያዩም ሰው ተመልካቹም፣ አድማጩም በጣም ሰፋ ያለ ነው። ግን መሰረቱ ከሀገሪቷ ከአመሰራረትና ስነ ስርዓት ጋር የተያያዘ ነገር ነው። ጨምቀን ብናወጣው ምንድን ነው ይሄ ክርክር አስፈላጊስ ነው? ምንስ ጥቅም አለው ብለን ብንጠይቅ ዋናው ነገር ህዝቡንና እነዚህ ለፕሬዚደንት ምርጫ የሚወዳደሩትን ሰዎች አገናኝቶ ለማጠያየቅና በእነሱ ፊት ዳኝነት ለመስጠት ማለት ነው። ስለዚህ ጭብጡ ምንድን ነው? እዚህ ላይ እነዚህ ሰዎች በህዝብ ተጠያቂነት እንዲኖራቸውና ለሚያደርጉትና ለሚያስቡት ላደረጉትም ነገር ደግሞ ግልጽነት እንዳለው እና ህዝብ ደግሞ ያንን ተረድቶ ዳኝነት እንዲሰጥ ነው። ስለዚህ አሁን ሶስት ክርክሮች ተወስነዋል። የትናንት ማታ አንደኛውን አይተነዋል። እንግዲህ የዚህ አይነት በቴሌቪዥን ክርክር የተጀመረው በሺ ዘጠኝ መቶ ስልሳ አመተ ምህረት በኬኔዲ እና በኒክሰን ጊዜ ነው። እና ባለፉት አርባ ሀምሳ አመታት ውስጥ የተለዋወጡ አንዳንድ ነገሮች አሉ። ግን ዋናው ጭብጡ ነገር ህብረተሰቡ እነዚህን ሰዎች በእነሱ ማስታወቂያ ብቻ የካምፔን አድቨርታይዚንግ የሚሉት ነገር አለ። በራሳቸው ማስታወቂያ ብቻ መራጮቻቸውን ማሳመን እና እንዲረዷቸው ለማድረግ ብቻ ሳይሆን አሁን ቆመው እርስ በርስ ያለም ህዝብ ማለት እንችላለን በሚመለከተው ጋዜጠኞች ጥያቄና መልስ አድርገው ለህዝቡ አንዳንድ አገሪቷን በጣም አሳሳቢ ችግሮች እንዴት እንደሚፈቱ ና ምን ፕላንና ፖሊሲ እንዳላቸው የሚያረጋግጡበት መድረክ ነው ብለን ልናየው እንችላለን። መልካም እንግዲህ መሰረቱን በዚህ መልኩ ከተመለከትን፣ ፕሮፌሰር አለማየው በቀጥታ ወደ ትላንቱ ክርክር ንግባ። ይህን የሀገሪቱን የምጣኔ ሀብት ይዞታ፣ የጤና ፖሊሲ፣ የቀረጥ ህግ፣ የጡረታ አገልግሎት የመሳሰሉ ነጥቦች ላይ ያተኮረ በፕሬዝዳንት ባራክ ኦባማና ተፎካካሪያቸው ሜት ሮምኒ መካከል የተካሄደ ክርክር እንዴት ይገመግሙታል? መራጩ ህዝብ ከአንዱ ሌላውን እንዲያስበልጥ ምን አዲስ ነገር አገኘ ይላሉ? ይሄ ውድድር ሲካሄድ አስራ ስምንት ወራት አልፈውታል። ሁለቱም ተወዳዳሪዎች ፕሬዚዳንቱም ቢሆኑ እያደረጉት አለ፣ ያላደረጉትም አለ። በኢኮኖሚም ሆነ በታክስ በጤንነትም ሬከርድ አላቸው። ሮምኒም አገረ ገዢ ገቨርነር በነበሩበት ጊዜ ያደረጉት የሳቸውም ሬከርድ አለ። ከዛ በኋላ ደግሞ ቤን ካፒታል የሚባል በግል ስራቸው ሲያደርጉት ሬከርዳቸው አለ። ስለዚህ አዲስ ያመጡት ነገር የለም። ነገር ግን በመሀላቸው ያለውን ልዩነት አሹለው ለማቅረብ ነው የሞከሩት። ይሄኛውም ስልል ምንድን ነው ለምሳሌ ሮምኒ ፕሬዚደንት ኦባማ ኢኮኖሚው ችላ ብለውት ነበር ነው የሚሉት ስልጣኑን ከያዙ በኋላ ወደ ጤንነት የመሳሰሉት ነገር ነው እንጂ ያዘነበሉት ሰው ወደ ስራ እንዲመለስ ወይንም ኢኮኖሚው እንዲያድግና እንዲስፋፋ ምንም ያደረጉት ነገር የለም። ስለዚህ ችላ ስላሉት በአሁኑ ወቅት ለምሳሌ ሀያ ሶስት ሚሊዮን ሰው ስራ የሌለው አለ። ስራ የሌላቸው ስምንት በመቶ አልፏል። ባለፉት አራት አመታት ኢኮኖሚው ጠቧል እንጂ አልሰፋም ነው የሚሉት። ለዚህ ደግሞ መልስ ፕሬዚደንት ኦባማ ሲሰጡ። እርግጥ እኔ ስረከብ ስልጣን የሀገሪቷ ኢኮኖሚ ባለፉት ምናልባት ሰባ ሰማንያ አመት የባሰ አይነት ችግር ነበር የኖረው። ኢኮኖሚው ሪፐብሊካኖች እጅ በነበረበት ጊዜ ወድቆ ነበረ። ያንን ነገር ለማስተካከል አራት አመት የበለጠ ጊዜ ነው የሚያስፈልገው። በዛ ላይ ደግሞ ሮምኒ ሀብታሞችና ባለጸጋዎች እነሱ እንዳይከፍሉ ይሄ ሚድል ክላስ የሚባለው መካከለኛ ገቢ ያላቸው ሰዎች በሮምኒ ታክስ ፕላን ሊጎዱ ይችላሉ። ይሄ ደግሞ ሀገሪቷ ራሷ ማችለው ነው ዴፊሲት የሚሉት አለ በብድር የሚሰራው ነገር ለማቆም መቆረጥ ያለባቸው ነገሮች አሉ። ታክስም ደግሞ ትንሽ ማንሳት ያስፈልጋል ነው። ስለዚህ በሁለቱ መካከል ያለው ታክሱን ማን ነው መሸከም ያለበት ነው፣ እና ክርክራቸው አንዱ አንዱን ይወነጅላል ማለት ነው። በዛ በኩል በጤና በኩል ደግሞ ባጭሩ ያየ ነው እንደሆነ በጤና ፖሊሲ ማለት ነው፣ በጤና አመራር ከተመለከት ነው፣ ፕሬዚደንት ኦባማ አራት አመት ስልጣን ላይ ባሉበት ጊዜ አንደኛው ትልቁ ፕሮግራም ብሎ ያመጡት አሜሪካን ዜጋ በሙሉ የጤና ዋስትና እንዲኖረው ና ያ ዋስትና ደግሞ ራሱም ለኢንሹራንስ ማለት ወይ ለዋስትናው እንዲከፍልን ና መንግስትም ደግሞ ገንዘብ ለሌላቸው እነሱን እየረዳ ማናቸውም አሜሪካዊ በጤና በኩል እንዳይቸግር ያሳለፉት ህግ አለ። ሮምኒ ደግሞ ያንን ይነቅፋሉ። ምክንያቱም ይሄ ነገር በጣም ታክስ ገንዘብ ያስወጣል። በዛ ላይ እንደ ግለሰብን መብት ይጋፋል። ምክንያቱም ያ ሰው በግዴታ መንግስት ኢንሹራንስ ግዛ ይለዋል። ስለዚህ እኔ አልቀበለውም፣ እንደውም ፕሬዚዳንት ሆኜ ብመረጥ የመጀመሪያ ቀን ያንን ህግ አወድማለሁ ነው ያሉት። ይህም ማለት ምንድን ነው? እንግዲህ እስካሁን ወደ ሰባ ሁለት ሚሊዮን የሚሞሉ አሜሪካኖች ያላቸው ኢንሹራንስ ይጠፋል ማለት ነው። እንደገና አለ ኢንሹራንስ ይቀመጣሉ ማለት ነው። ስለዚህ እነዚህን የመሳሰሉ ነገሮች አንዱ ከአንዱ የሚለይበትን ነገር በሰላ መንገድ ለማሳየት ነበር የሞከሩት። ግን ያው ፖለቲከኞች ሲያወሩ ትንሽ ስለሚንዛዙ እሱ የሳለውን ልዩነት ለማየት በጣም ያስቸግር ነበር። ፕሮፌሰር አለማየሁ ይህ ቅድም መሰረቱን ሲያስረዱን መራጩ ይጠቅመኛል ያለውን እጩ ደግፎ እንዲመርጥ በዲሞክራሲያዊ አሰራርነቱ ከፍ ያለ የተጠያቂነት ግምት ምሳሌ ተደርጎ የሚወሰደውን ያህል የመራጩን ቀልብ ለመግዛት ከሚደረግ ጥረትነቱ አንጻር አንዳንዴ እንዲያውም የፖለቲካ ቲያትር ነው ይባላል። የመራጩን ቀልብ ለመግዛት ሲባል ትክክለኛ ያልሆነ መረጃም የሚሰጥበት ጊዜ አለና ከዛ አንጻር በኋላ በጋዜጠኞች የሚረጋገጡም እስካሁንም አንዳንዶቹ መረጃዎች ሲፈተሹ እንዳየ ናቸው ተፎካካ አሽከርካሪዎቹ ያሉትና እውነተኛው መረጃ ክፍተት ኖሮት የሚታይበትን በተመለከተ ምን ታዘቡ? ይህንን በአሜሪካን ሀገር ኑሮ እና የአሜሪካን ሀገር ሕዝባዊ ባህሉም በደንብ አድርገን መገንዘብ አለብን። ይህም ምንድን ነው? ነፃነት ያለበት ሀገር ስለሆነ ማንም ሰው መናገር ይችላል። በተለይ ጋዜጠኞች እንኳንስ ዋሽቶ ቀርቶ መዋሸት ሲያስቡ ገና ሄዶ ቆፍሮ ያወጡባቸዋል። ስለዚህ ነገሩ ትያትር ነው፣ እንደው ቀልብ ለመግዛት ነው ምናምን የሚለው ምናልባት እንደው ለመሰንዘር ያህል ነው እንጂ ነገሩ በጣም ጥብቅ የሆነ ነገር ነው። ምክንያቱም በዛን ጊዜ አንዳቸውም ቢዋሹ ደቂቃ በማይሞላበት ጊዜ ያ ማስረጃ ይቀርባል። እንዲሁም አልፎ ተርፎ ኦፖዚሽን ሪሰርች የሚባል ነገር አለ። አንዱ የተቃዋሚውን ቡድን ሄዶ ቆፍሮ የዛሬ አስር አመት ሀያ አመት የተናገረው ምን የተባለውን በሙሉ ጎልጉሎ አውጥተው ተዘጋጅተው ነው የሚጠብቁት። ስለዚህ እንኳንስ በስታቲስቲክስ እና በኢኮኖሚ ደረጃ ያለውን አንዳንድ ነገር ለማዋሸትና ለማዛባት መሞከር ቀርቶ የድሮ የዛሬ ሀምሳ አመት ለምሳሌ የሆነውን ነገር እንኳን በሙሉ አሁን በቅርብ ጊዜ በሮምኒ ላይ እንደወጣ እና እነዚህ ሰዎች ያንን ሁሉ ጎትቶ አውጥተውታል ማለት ነው። ስለዚህ ለማዋሸትና ለማወናበድ አስቸጋሪ ነገር ነው። ቢዋሹም እያዛሉ አንዳንዴ ከተጨበጠው መረጃ ውጭ ሲናገሩ ይገኛሉ። ወዲያው ይጋለጣሉ፣ ወዲያው ይጋለጣሉ። ፕሮፌሰር አልማየሁ ገብረ ማርያም በካሊፎርኒያ ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያ ለጊዜው አመሰግናለሁ። እግዜር ስጥልኝ። እኔም አመሰግናለሁ አቶ ሉላ።